You're with SPS Radio. Waktawi, good night. አዲስ ይፋ በሆነ ዳታ መሠረት አውስትራሊያውያን የሳይበር ደህንነት ችግሮችን አስመልክተው በየአስር ደቂቃዎቹ ሪፖርት ያደርጋሉ። የአውስትሬሊያ ንግድንም በዓመት ለ29 ቢሊዮን ዶላርስ ወጪ እየዳረገ ነው። ሰዎች ገጠመን የሚሏቸው የሳይበር ወንጀለኞች ሰዎች ገጠመን የሚሏቸው የሳይበር ወንጀሎች ምንድን ናቸው? ራሳቸውንስ እንደምን መከላከል ይችላሉ? የሳይበር ወንጀል ሪፖርት ማቅረቢያ ፖርታል ከተቋቋመ ከወርሃ እጁ ላይ ጀምሮ 13500 የሳይበር ወንጀል የሳይበር ወንጀሎች ሪፖርት መቅረቡን ኢትዮጵያ የአውስትሬሊያ ሳይበር ደህንነት ማዕከል አስታውቋል። የአውስትሬሊያ ፌዴራል መንግሥትም የሳይበር ደህንነት ጥሰቶች የአውስትሬሊያን ንግድ በዓመት 29 ቢሊዮን ዶላርስ ለወጪ እንደሚዳርግ ገልጧል። ባለፈው ዓመት ከሶስት አንድ አውስትሬሊያውያን የሳይበር ወንጀል ጥቃት ገጥሞቸዋል። በተደጋጋሚ ተከስተው ሪፖርት የተደረጉ የሳይበር ወንጀል አይነቶች ውስጥ አንዱ ከባንካቸው የተላከ መልእክት አስመስሎ ሊንክ አያይዞ በመላክ የባንክ ዝርዝሮችን እንዲሞሉ መጠየቅ ነው። ወንጀለኞች በሌሎች የተሰረቁ ማንነቶች ስም የራሳቸውን የባንክ አካውንቶች ይከፍታሉ። የአውስትሬሊያ ሳይበር ደህንነት ማዕከል ኃላፊ ራቼል ኖቤል ሲናገሩ ወንጀለኞች የሚፈጽሟቸውን የተለያዩ አይነት ነገሮች እንመለከታለን። ለምሳሌ ያህል ወንጀለኞች የንግድ ተቋማትን ኮምፒውተር ሲስተም በመቋጠር ከፍ ያለ መጠን ገንዘብን ይጠይቃሉ። የጠየቁትም ገንዘብ ካልተከፈላቸው የኮምፒውተር ሲስተሙ ከሥራ ውጪ እንዲሆን እንደሚያደርጉ በዛቻ ያስፈራራሉ። የፍቅር ማጭበርበሮች፣ የማንነት ስርቆትን ሁሉ ተመልክተናል ብለዋል። የአርማይቲ ዩኒቨርሲቲ ሳይበር ደህንነት ተመራማሪ ዶክተር ናሊን አሩቻ ላርኬይ በበኩላቸው የሳይበር ወንጀለኞች ትኩረታቸው የኮምፒውተር ሲስተም ውስጥ ከመዝለቅ በፊት የሰዎች አእምሮን ለመቆጣጠር እንደሆነ ይጠቁማሉ። ስታስቲክስ እንደሚያመለክተው የሳይበር ወንጀል ሰለባ ከሆኑት ውስጥ በርካቶች ሪፖርት የሚያደርጉ ሲሆን፣ በፍቅር የተጭበረበሩና የባህልና ቋንቋ ዝንቅ ማኅበረሰብ አባላት ግና ሪፖርት ለማድረግ ያመነታሉ። የኩዊንስላንድ ዩኒቨርስቲ ሳይበር ደህንነት ማዕከል ምክትል ዳይሬክተር ዶክተር ጆን ዊልያምስ ሰዎች ራሳቸውን ከሳይበር ወንጀለኞች ጥቃት ለመከላከል ምን ማድረግ እንዳለባቸው ሲጠቁሙ የይለፍ ቃሎችን ደግሞ አለመጠቀም ለዋና ኢሜይል አካውንት ለየት ያለና ጥብቅ የሆነ ይለፍ ቃልን መጠቀም ይገባል ስለምን አንዴ በጠላፊዎች እጅ ከገባ በቀላሉ ወደ ሌሎች ኢቤይ ወይም ፔይፓል ወደ መሳሰሉ አካውንቶችን በቀላሉ መዝለቅ ይችላሉና። ሌላው ልብ ሊሉት የሚገባዎት ነገር በተለይም መጠኑ ከፍ ያለ የገንዘብ ዝውውሮችን አስመልክቶ የኢሜይል መልእክትን መነሻ አድርጎ አለመፈጸምን ነው። ሁሌም በተቻለ መጠን በስልክ ደግሞ ማረጋገጥ ይገባል። እናም መጠኑ ከፍ ያለ ገንዘብ በሚያስተላልፉበት ወቅት ስለ ትክክለኛነቱ ተጨማሪ ጊዜን ወስዶ ማረጋገጥ ይገባል በማለት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 Stories in your language by visiting sps.com.au.